የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ 515215 ዓ.ም ዝግጅታችን ጀመረ። ያልተመቻቸው የኢትዮጵያ የፖለቲካ ምህዳርና አጠያያቂው የተቃዋሚዎች ይዞታ ከክልል ክልል የፖለቲካል ስፔሱ የተለያየ ሊሆን ይችላል። እንዳጠቃላይ እንዳገር ግን አሁንም ቢሆን በሚፈለገው ልክ የፖለቲካ ምህዳሩ ሰፍቷል የሚል እይታ የለም። እንደ ጋራ ምክር ቤት እንዲሁም ጫናዎች በጣም አሉ። ወከብ አለ፣ እስር አለ፣ እንግልት አለ። ያለ ምክንያት የፖለቲካ ፓርቲዎች ማዋከብ አለ። የፖለቲካ ምህዳር በዚች ሀገር ተፈጥሯል ሲባል ለማለት ያህል ሳይሆን በተግባር እና በተጨባጭ በሕግ በፖሊሲ እና በአመራር ስርዓት የሰማችኋቸው የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብርሃቱ አለሙና የፖለቲካ ፓርቲዎች የሲቪክ ማህበራት ዘርፍ ኃላፊ ሚኒስትር አቶ መለሰ አለሙን ነው። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለን አነጋግረናል። እስካሁን ፈልገን ያላገኘናቸው ወይም አጣሪ ኮሚቴው አቋቁመን በአቤቱታቸው መሰረት ለማነጋገር ሰኞች ሚኒስቴር ድረስ ስሄድ ትላንት ነበሩ፣ ዛሬ ሌላ ጋር ሄደዋል ወይም እንደዚህ እንደዚህ አይነት ምላሽ አላጋጠሙንም አይደለም፣ ጋጥሞናል። በምሽቱ በዚህ ጉዳይ ላይ ዘገባለን። የሙዚቃ ቀናም ይከተላል። ሰላም ጤና ስጥልኝ፣ የተከበራችሁ አድማጮቻችን። እንደምናመሻችሁ። የምሽቱ አስተናጋጃችሁ አይደን ገረሙ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ የምንዘልቅ ይሆናል። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንድትከታተሉ በአክብሮት እንጋብዛለን። በተጨማሪም ከሰኞ ስካር በቪኦኤ አምሃሪክ የፌስቡክ ገጽ ላይ የሬዲዮ በቴሌቪዥን መሰናዷችን ይተላለፋል። አሁን የሰ ስርዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። እንደምናመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ የክራይሚያ ድልድይ የጥቃት ኢላማ መሆኑ ትክክለኛ እንደነበረ ተናገሩ። ክራይሚያን ከሩሲያ ጋር የሚያገናኘው ድልድይ ሰኞ ዕለት የፈንጅ ጥቃት ከደረሰበት በኋላ የተወሰነ ክፍሉ ከአገልግሎት ውጭ ሆኗል። በፍንዳታው ሁለት ሰዎች ሕይወታቸውን አጥተዋል። ዩናይትድ ስቴትስ ውስጥ እየተካሄደ በሚገኘው የአስፐን የጸጥታ ጉባኤ ላይ በቪዲዮ መገናኛ ንግግር ያደረጉት ዘለንስኪ ይህ በየዕለቱ ለጦርነት የሚሆን መሳሪያ የሚቀርብበት መስመር ነው የክራይሚያን የባህር ገብ መሬትም የጦር ቀጠና አድርጎታል ብለዋል። ዩክሬን ለድልድዩ ጥቃት ኃላፊነት አልወሰደችም። ሞስኮ ግን ድልድዩ ላይ ለተፈጸመው ጥቃት ዩክሬንን ከሳለች። ዘለንስኪ በትናንቱ ንግግራቸው ሩሲያ ዛሬ ሁለት ተጨማሪ ልጆችን ገድላለች፣ በ2007 የጎርጎሳውያኑ ዘመን የተወለደች ሴትና በ2013 የተወለደ ወንድ ልጅ ሲሉም አክለዋል። ዘለንስኪ ልጆቹ የተገደሉት በዶንቴስክ ክልል ድሮዝባ መንደር ላይ በተፈጸመ ጥቃት መሆኑን ገልጸዋል። በጥቃቱ ሁለት ሴቶች ሲሞቱ የባህል ማዕከል ትምህርት ቤትና የመኖሪያ ህንፃዎች ላይም ጉዳት ደርሰዋል። በመቶዎች የሚቆጠሩ ተቃዋሚ ሰልፈኞች ጠንካራ ጥበቃ የሚደረግለትን የበርካታ ሀገራት ኤምባሲ መገኛ እንዲሁም የኢራቅ መንግስት መቀመጫ የሆነውን የባግዳድ አረንጓዴ ቀጠና በዛሬው ዕለት ሰው ለመግባት ሞክረዋል። ይኸውም አንድ አክራሪ ብሔርተኛ ቡድን ዴንማርክ ኮፐንሃገን ከሚገኘው የኢራቅ ኤምባሲ ፊት ለፊት ቅዱስ ቁርኣን ማቃጠሉ ከተሰማ በኋላ የተደረገ ነው። የጸጥታ ኃይሎች ወደ አረንጓዴው ዞን የሚያመራውን ጃምሁሪያ ድልድይን የተቆጣጠሩትን ተቃዋሚ ሰልፈኞች በመግፋት ዴንማርክ ኤምባሲ እንዳይደርሱ አግዷቸዋል። የአሁኑ ተቃውሞ ስዊድን ላይ በታቀደው የእስልምና ሃይማኖት ቅዱስ መጽሐፍን የማቃጠል እቅድ የተቆጡ ሰልፈኞች በባግዳድ የሚገኘውን የስዊድን ኤምባሲ ጥሰው ከገቡ በኋላ የተከሰተ ነው። የዲፕሎማቲክ መናገሻዎችን የተቆጣጠሩት ተቃዋሚዎች ሰንደቅ ዓላማ በማውለብለብ ተጽዕኖ ፈጣሪውን የኢራቅ ሼቴ እስልምና ዘርፍ መሪዎችና የፖለቲካ መሪውን ሙክታዳ አልሳድርን የሚያሳ ምልክቶችን አንግበው ለሰዓታት ቆይተዋል። የኤምባሲው ሠራተኞች ከአንድ ቀን በፊት ከስፍራው እንዲለቁ ተደርገዋል። ባለፈው ወር በስቶክሆልም በተካሄደው ሰላማዊ ሰልፍ ላይ የቁርአንን ቅጂ ያቃጠለ ኢራቃዊ ጥገኝነት ጠያቂ ያንኑ ድርጊት በድጋሚ ሐሙስ ለማድረግ የዛተ ቢሆንም በስተመጨረሻ መጽሐፉን ሳያቃጥል ቀርተዋል። ይሁንና ቅዱስ መጽሐፉን፣ የኢራቅ ሰንደቅ ዓላማንና የኢራን መንፈሳዊ መሪ አያቶላ አሊ ካሚኒን ፎቶ ሲረጋግጥ ታይተዋል። አርብ ከሰዓት በኋላ በሺዎች የሚቆጠሩ ሰዎች ኢራቅና ሌሎች ሙስሊሞች በሚበዙባቸው ሀገራት ሰላማዊ ሰልፍ አድርገዋል። ሰሜን ኮሪያ ከኮሪያ ልሳነ ምድር በስተምዕራብ በኩል ወደ ባህር በርካታ የክሩዝ ሚሳይሎችን መተኮሷን የደቡብ ኮሪያ ጦር በዛሬው ዕለት አስታውቋል። ሰሜን ኮሪያ ረቡዕ ዕለት ሁለት ባለስቲክ ሚሳይሎችን ካስወነጨፈች ወዲህ የአሁኑ የቅርብ ጊዜ የሚሳይል ማስወንጨፍ ሙከራ እንደሆነ ተገልጿል። ዛሬ ሌሊት ጀምሮ በርካታ የክሩዝ ሚሳይሎች ማስወንጭፏ እንደታወቀ ደቡብ ኮሪያ አስታውቃለች። ረቡዕ ዕለት የዩናይትድ ስቴትስ የባለስቲክ ሚሳይል ባህር ሰርጓጅ መርከብ አልፎ አልፎ ለሚደረግ ጉብኝት ወደ ደቡብ ኮሪያ ከቀና ከሰዓታት በኋላ ሰሜን ኮሪያ ሚሳይሎችን ተኩሳለች። ከዚህ በተጨማሪ ሰሜን ኮሪያ ሐሙስ ዕለት ደቡብ ኮሪያ ውስጥ የሚገኙ የዩናይትድ ስቴትስ ተዋጊ አውሮፕላን ጫኞች፣ ቦምብ ጣዮች ወይንም ባህር ሰርጓጅ ሚሳይሎች አገሪቱን ኒኩሌር መሳሪያዎች እንድትጠቀም የሚያደርገዋት ቅድመ ሁኔታዎች እንደሆኑ አስጠንቅቃለች። ዘገባው የሮይተርስ ነው። በስተመጨረሻም በአውስትራሊያና በኒውዚላንድ የጋራ አስተናጋጅነት እየተከናወነ ያለው የሴቶች የዓለም ዋንጫ ጨዋታ በዛሬ ሁለት ቀጥሎ ብለዋል። ዛሬ የጃፓንና የአፍሪካ ወኪል የዛምቢያ ብሔራዊ ቡድኖች በኒውዚላንዱ ዋይኬቶ ስታዲየም የተገናኙ ሲሆን የ2011 የአውሮፓውያኑ ዘመን ቻምፒዮን ጃፓን ዛምቢያን አምስት ለባዶ ረታለች። ለጃፓን ሂናታ ሚዚዋ ሁለት ጎሎችን ስታስቆጥር የቡድን አጋሮቿ ሚና ታናካ ጁን ኢንዶና ሪኮ ዩኪ አንዳንድ ጎል አክለው የጃፓንን የሜዳ ላይ የበላይነት አስጠብቀዋል። በዚህ ጨዋታ ላይ የዛምቢያ ጎል ጠባቂ ካትሪን ሙሶንዳ ሁለት ቢጫ ካርዶችን በማይቷ ከጨዋታው ተሰናብታለች። በሌላ ጨዋታ በአውስትራሊያ ብሬስባን ስቴዲየም እንግሊዝና ሄይቲ የተፎካከሩ ሲሆን ጆርጂያ ሳንዌይ ባስቆጠረችው ጎል እንግሊዝ ባለድል ሆናለች። የእንግሊዝ ብሔራዊ ቡድን የጨዋታ የበላይነቱንም ማሳየቷል። የቀኑ ሌላ ጨዋታ በሆነው የዴንማርክና የቻይና ጨዋታ ዴንማርክ ድል አድርጋለች አማሌ ቫንክስ ጋርድ ባስቆጠረችው ብቸኛ ጎል። በነገ እለት ሌላኛዋ የአፍሪካ ወኪል ደቡብ አፍሪካ ከስዊድን ጋር የምታደርገውን ግጥሚያ ጨምሮ ሌሎች ጨዋታዎች ይጠበቃሉ። ኒውዚላንድና አውስትራሊያ ያዘጋጁት የዘንድሮው የሴቶች የዓለም ዋንጫ በታሪክ በሁለት ሀገራት ትብብር የተሰናዳ የመጀመሪያው የሴቶች የዓለም ዋንጫ ክንውን ነው። ከዚህ በተጨማሪም በተሳታፊዎች ቁጥር ቀዳሚ ነው። የዓለም አገራትን የወከሉ ቡድኖች አንድ ወር ገደማ በሚዘልቀው ሰላማዊ ፍልሚያ ይፎካክራሉ። አራቱ ሀገራት ደግሞ ሞሮኮ፣ ደቡብ አፍሪካ፣ ናይጄሪያና እንዲሁም ዛምቢያ ናቸው። ከእነዚህ ሀገራት መካከል አራቱ ደግሞ አፍሪካዊ ሀገራት ናቸው። አድማጮች፣ ለምሽቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት መሰናዶች ጋር አብራችሁ ቆይ ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ሐምሌ 15 2015 ዓም መሰናዷችን ነው። ዝግጅቶቻችን በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስ በመተላለፍ ላይ ይገኛሉ። አብራችሁን ስለሆናችሁ እናመሰግናለን። ለምሽቱ የያዝነውን አብይ ጉዳይ እናስተዋውቃችሁ። ኢትዮጵያ ከአምስት ዓመት በፊት አዲስ የአመራር ለውጥ ሲደረግ በፖለቲካ ምህዳሩ ላይ የታየው የለውጥ እርምጃ አሁን ላይ እንደሌለ በተጻራሪው የተቃዋሚ ፓርቲ አመራሮች የሚዋከቡበትና ለእስር የሚደረጉበት ሁኔታ ተፈጥሯል ሲሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብርሃቱ አለሙ ይናገራሉ። ያነጋገራቸው የአሜሪካ ድምጽ ነው። የፖለቲካ ፓርቲዎችና የሲቪል ማህበራት ዘርፍ ኃላፊ ሚኒስትር አቶ መለሰ አለሙ በበኩላቸው አሁን በሀገሪቱ የሰፋ የፖለቲካ ምህዳር ተፈጥሯል ይላሉ። ገዢው ፓርቲ ለአንዳንድ ተቃዋሚዎች ስልጣን በማጋራት ተፎካካሪ ፓርቲዎችን ለማዳከም ተጠቅሞበታል በሚል የሚቀርበውን ወቀሳም አስተባብለዋል። አስማማየ ነው በጉዳዩ ላይ ተከታዩን ዘገባ አሰናድቷል። በኢትዮጵያ መጋቢት 24 ቀን 2010 ዓ.ም አዲስ ያመራለው ተደርጎ ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ሲመጡ በአገሪቱ የአዲስ ምዕራፍ ጅማሮ ተደርገው ከተወሰዱ የለውጥ እርምጃዎች መካከል ሐሳብ አለን ለሚሉ ሁሉም ፓርቲዎች የፖለቲካ ምህዳሩን ክፍት የማድረግ እርምጃ ነው። በዚሁ እርምጃ በትጥቅ ትግል ላይ የነበሩትን ጨምሮ በርካታ ነባርና አዲስ የፖለቲካ ፓርቲዎች ወደ ሰላማዊ የፖለቲካ መድረክ መጥተው ታይተዋል። በአሁኑ ወቅት በኢትዮጵያ የፖለቲካ ሜዳ ላይ እየተሳተፉ የሚገኙ ክልላዊና ሀገራዊ የፖለቲካ ፓርቲዎች አባል የሆኑበትን የጋራ ምክር ቤት በሰብሳቢነት የሚመሩት ዶክተር መብራቱ አለሙ እንደሚሉት በፖለቲካ ምህዳሩ ላይ ታይቶ የነበረው የለውጥ እርምጃ ከአንድ ዓመት የተሻገረ እድል የለውም። ይብሱኑ አሁን የፓርቲ አመራሮች የሚዋከቡበትና ለእስር የሚዳረጉበት የመቃ ሁኔታ ተፈጥሯል ይላሉ። ፖለቲካ ፓርቲዎች በሁሉም አገሪቱ አካባቢ ተንቀሳቅሰው አባል የማፍራት የፖለቲካ ፕሮግራሞቻቸውን ለአባላት የማስረጽ ስራዎች እጅግ በጣም ፈተና ይቅማቸዋል። ከክልል ክልል የፖለቲካል ስፔሱ የተለያየ ሊሆን ይችላል። እንዳጠቃላይ እንዳገር ግን አሁንም ቢሆን በሚፈለገው ልክ የፖለቲካ ምህዳሩ ሰፍቷል የሚል እይታ የለም እንደ ጋራ ምክር ቤት። እንዲሁም ጫናዎች በጣም አሉ፣ ወከብ አለ፣ እስር አለ፣ እንግልት አለ፣ ያለ ምክንያት የፖለቲካ ፓርቲዎች መዋከብ አለ። ሰው እነዚህ ነገሮች በአጠቃላይ ገና ማደግና መስተካከል ያለባቸው ሄዶች ናቸው። ዲሞክራሲ እንዲሰፋ ከተፈለገ፣ ሰላም እንዲመጣ ከተፈለገ የፖለቲካ ስፔሱ መስፋት አለበት። የፖለቲካ ስፔስን እያጠበብን በሰላማዊ መልኩ የሚታገሉ ፓርቲዎችን እንዳይንቀሳቀሱ ካረግን የተለያዩ ኃይሎች የሌላ የትጥቃም ሊወስዱ የሚችሉበት ሂደት እጅግ በጣም እየሰፋ ስለሚሄድ ይሄ ደግሞ የሚያሳየው ምን ያህል የፖለቲካ ስፔሱ እንደጠበበ ያሳያል። የአሜሪካ ድምፅም ከዚህ በፊት ባልደራስ ለእውነተኛ ዲሞክራሲ ፓርቲና እናት ፓርቲ በአዲስ አበባ ጠቅላላ ጉባኤ ዳናደርግ ተከልክለናል በሚል ያቀረቡትን ቅሬታ በተመለከተ ዘገባዎችን መስራቱ የሚታወስ ነው። የኢትዮጵያ ሰብዊ መብት ኮሚሽንም በሀገሪቱ የሰዎችን ደብዛ ማጥፋት ድርጊት መጨመሩን በተመለከተ ለአሜሪካ ድምፅ በገለጸበት ወቅትም ከታፈኑት መካከል የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ ማዕከላዊ ኮሚቴ አባልና የምስራቅ ወለጋ ዞን አስተባባሪ የሆነ ግለሰብ አንዱ መሆኑን መጥቀሱን መዘገባችን ይታወሳል። የአሜሪካ ድምፅ ያናገራቸው የፖለቲካ ፓርቲዎችና የሲቪል ማኅበራት ዘርፍ ኃላፊ ሚኒስትር አቶ መለስ አለሙ ግን የፖለቲካ ምህዳሩ ጠቧል የሚለውን ግምገማ በመቃወም የአገሪቱ የፖለቲካ ምህዳር መስፋቱ ይናገራሉ። አሁን የተጀመረው ለውጥ ከለጦ በፊት ያሉ በርካታ የለውጥ ፍላጎቶችን ግምቱ ያስገባል። አሁን ያለውን የለውጥ ፍላጎት ያያል እና እንደዚሁም የወደፊት የለውጥ ፍላጎት ምቹ ሁኔታ መፍጠርን ያሰበ ቼንጅ ኤንድ ኮንቲኒዩቲ የሚል መርህ በመያዝ የተጀመረ ለውጥ ከመሆኑ ጋር ተያይዞ እነዚህንና ለዚህ የተፈጠሩ ምቹ ሁኔታዎች በተለይ ከመንግስት ፖሊሲ አንጻር ከፖለቲካ ፓርቲዎች ጋር አብሮ ለመስራት ያለው ዝግጅነ ለዚህ ምቹ ሁኔታ መፍጠር እስከ ሚዲያ ድረስ ያሉ በርካታ ለዚህ አስፈላጊ የሆኑ የነፃነት ጉዳዮች በሙሉ የከፈተ የለውጥ ሂደቱ ለፖለቲካ ምህዳሩ እጅግ ምቹ ሁኔታ ፈጥሯል። ይሄም እንደ አንድ የጀማሪ ዴሞክራሲ በጥሩ መስመር እየሄደ ነው የሚል እይታ ነው ያለን። በአሁኑ ወቅት የፖለቲካ ምህዳሩ ከፊቱ ይልቅ የጠበበበት ምክንያት በምርጫ ያሸነፋለሁ ከሚለው የገዥ ፓርቲ ስጋት የመነጨ እንደሆነ ዶክተር መብራቱ ያስረዳሉ። አያይዘውም የዲሞክራሲ ባህል እንዳያድግ የሚያቀጭጨውና እኔ ብቻ አውቅልሃለሁ በሚል የሚገለጸው አሳሰብ በአሁኑ ገዥ ፓርቲ ላይ መኖሩን በመግለጽ የምክር ቤቱ ሰብሳቢ ወቀሳቸውን ያቀርባሉ። ዲሞክራሲ ወይም የፖለቲካ ባህላችን ከዚህ ቀደም የነበረውን የመገፋፋት የጥላቻ ፖለቲካ፣ እኔ ያውቅልሃለሁ ፖለቲካ፣ እኔ መመራ አንተ ያገባህም አይነት ሳቢዎች ናቸው። በሀገራችን ውስጥ ለዘመናት የመጡት ሁለተኛ ሰላማዊ ትግል እጅግ በጣም ያልተለመደበት ሂደት አለ። ዘጠና ሰባት ላይ ብቻ ብቅ ብሎ ያው ዲሞክራሲው ሲሰፋ ምን ያህል ተቋሚ ፓርቲዎች ድምፅ እንዳገኙ ሁላችንም የኢትዮጵያ ሕዝብ የሚያውቀው ጉዳይ ነው። ሶ የፖለቲካ ምህዳሩ ቢሰፋ አብዛኛው ምክር ቤቶች በተቃዋሚ ወይም በተፎካካሪ ፓርቲዎች ሊያዙ ይችላሉ። በተለያዩ ክልሎች መንግስት የመሆን ፕሮባብሊቲ ያላቸው ፓርቲዎች ይኖራሉ። እኔ እኔ ብቻ ልምራ የሚል እሳቤ በመኖሩ ብቻ ነው ይሄ ነገር ሊፈጠር የቻለው። ሶ ይህን ፖለቲካል ስፔስ ቢከፈት ፓርቲዎች ድምፅ የማግኘት የማሸነፍ ፕሮባብሊቲ ስላላቸው በመንግስት በኩል ቁርጠኝነቱ ብዙን ጊዜ እየታየ አይደለም። መንግስት ሲፈልገው የሚከፍተው ፖለቲካ ምህዳር ሲሲሲታ ደግሞ የሚዘጋው የፖለቲካ ምህዳሩ ውስጥ ነው ያለ ነው። በስድስተኛው ዙር ብሔራዊ ምርጫ አስራ ዘጠኝ ሀገራዊና ሰላሳ ሶስት ክልላዊ ፓርቲዎች መሳተፋቸውን ያስታወሱት ሚኒስትሩ አቶ መለሰ አለሙ በአንጻሩ ፓርቲያቸው ብልጽግና ምርጫውን ያስፈጸሙ የዴሞክራሲ ተቋማትን ነጻና ተደራሽ በማድረግ በድኅረ ምርጫም የአስፈጻሚ አካላትን ሥልጣን በማጋራት ለፖለቲካ ምህዳሩ መስፋት አስተዋጽኦ አድርጓል። ችግሩ ካለም ፓርቲዎቹ እራሳቸውን ሊፈቱሽ ይገባል ይላሉ። በእርግጥ በዚህ ሀገር ላይ የዲሞክራሲ ግንባታን በተመለከተ የሚያስችል አስቻይ የፖለቲካ ምህዳር ተፈጥሯል ወይ ከተባለ አንዱ ማሳየው ምርጫው ነው። በዲሞክራሲ ስርዓት ማሸነፍም መሸነፍም ሁለቱም ውጤት ናቸው ተብሎ ነው የሚወሰዱት። ከዲሞክራሲ አንጻር ከተወሰደ ማለት ነው። ግን እኔ ማሸነፍ አለብኝ ብለህ ብቻ ከተነሳህ የእኔ ፍላጎትና ሀሳብ ብቻ የበላይነት ማግኘት አለበት ብለ ከተነሳ የፖለቲካ ፓርቲ ስም መያዝ ነው እንጂ የሚሆነው። የዲሞክራሲ ስርዓትን ተጠቅሞ ወደ መንግስት ስርዓት ውስጥ ለመግባት የሚያስችል ምቹ ሁኔታ ከመፍጠር አንጻር በእያንዳንዱ የፖለቲካ ፓርቲ ራሱ የሚፈትሸው ጉዳይ ነው። ሊሆን የሚችለው አንዱ ይሄ ነው። የፖለቲካ ምህዳር በዚች ሀገር ተፈጥሯል ለማለት ያህል ሳይሆን በተግባርና በተጨባጭ በህግ በፖሊሲ እና በአመራር ስርዓት ይህ ብቻ አይደለም። አሁን ከምርጫው በኋላ እንኳን የብልጽግና ፓርቲ አሸናፊነቱን ካረጋገጠ በኋላ ከፖለቲካ ፓርቲዎች ጋር አብሮ የመስራት ባህል ለማዳበር ይሄን ለማለማመድ ካለው ኮሚትሜንት የተነሳ በፌዴራል ሚኒስትሮች ቦታ አጋርቷል። በክልሎች በተመሳሳይ መንገድ እንደዚሁ አጋርቷል። አዲስ አበባ ከተማ ራሱ ውስጥ ከክፍለ ከተማ ድረስ የፖለቲካ ፓርቲዎች የካቢኔ አባል ሆነው እንዲሰሩ በማድረግ የተጀመረው ጅምር የፖለቲካ ምህዳሩን የበለጠ ለማስፋት እና አብሮ ከፖለቲካ ፓርቲዎች ጋር የመስራት ባህል እና እርስ በርስም ለመማማርና ትምህርት ለማግኘት በሚያስችል መንገድ እየሰራ መሆኑን ወስደህ በምታይበት ጊዜ የፖለቲካ ምህዳሩ ከምን ጊዜውም በላይ የተሻለ ሳይሆን እጅግ በጣም ውጤታማ በሆነ መንገድ እየተ ነው ብሎ ማስቀመጥ ተገቢ ነው የሚመስለኝ። አሁን በሀገሪቱ ያሉ የፖለቲካ ፓርቲዎች የሚያደርጉትን ተሳትፎ በበላይነት የሚመራው የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲዎች የሚያጋጥሟቸውን ችግሮች እንዲፈቱና የፖለቲካ ምህዳሩ ለሁሉም እኩል እንዲሆን እየሰራ መሆኑን የቦርዱ ምክትል ሰብሳቢ አቶ ብሸት አየለ ይገልጻሉ። ፓርቲዎች ጠቅላላ ጉባኤያቸውን እንዲያደርጉ ሲሉ የመሰብሰብ ችግር እየገጠማቸው መሰብሰብ ያልቻሉበት ወቅት አለ። ይህንንም እስከ ተወካዮች ምክር ቤት የዴሞክራሲ ተቋማት ቋሚ ኮሚቴ ድረስ በማቅረብ ይሄ ሁኔታ ሊፈታ፣ በልዩ መንገድ ሊታይ እንደሚችልም አሳስበናል። በሌላ በኩልም ደግሞ ይሄ የምናሳስበው ነገር እንደተጠበቀ ሆኖ ከፌደራል ፖሊስ፣ ከአዲስ አበባ ፖሊስ ኮሚሽን እና ከየክልሉ ካሉ ፖሊስ ኮሚሽኖች ጋር በመነጋገር በወቅቱ የመሰብሰብ ሁኔታ እንቅፋት ለሆኑ መፍትሄ ለመስጠት እንሞክራለን። በሌላ በኩል አሁን መጨረሻ ላይ ደግሞ ጥክር ብሎ የመሰብሰብ ነገር በተለይ አዲስ አበባ ውስጥ የገጠመን እንደ ፓርቲዎች ላይ ተደጋጋሚ ተናገር ነው ነው እሱን ከሆቴሎቹ ጭምር አዲስ ነገር ነው የመፍራት ነገር እና የማከራየቱን ነገር ለፓርቲዎች ሲያሳዩ እኛ እየተከራየን ፓርቲዎቹ በኋላ ላይ እንደሚከፍሉ በማድረግ የሚሰበሰቡበት ሁኔታ አስከብረናል። እንግዲህ ሌላው የመደራጀቱ ጉዳይ ነው። የመደራጀቱ ጉዳይ ህጉንና አስራአንድ ስልሳ ሁለት ላይ ዝርዝር ነገር አለ። በአዋጅ አስራአንድ ስልሳ ሁለት ላይ እሱን አክብሮ የመጣ የኛም ኃላፊነት ነው። ቢሮ በተደጋጋሚ የሚጠይቁት ነገር አለ። ፖለቲካ ፓርቲዎች ከመንግስት ቢሮ እንዲሰጣቸው ቅርንጫፍ ጽ/ቤቶቻቸውም የተከበሩ እንደሆኑ የከፈቷቸው ይሄ ችግር በተደጋጋሚ ጊዜ ይመጣል። ይህም ብቻ አይደለም፣ አባላቶቻችን ታሰሩ ይላሉ፣ መሪዎቻችን ታሰሩ ይላሉ። ለዚህ የተለያየ የማስከበሪያ ሜካኒዝሞች ስናደርግ ቆይተናል። የመጀመሪያው ያው ደብዳቤው ሲደርሰን ያቀረቡ ሁትን ደብዳቤ አታች አድርገን አሰረ ወይም አዋከበ ወይም ዘጋ ለተባለው አካል ቢሮውን ደብዳቤ እንጽፋለን። ቀነገደብና በጃ መልስ የሚሰጥበት ካልሆነ ደግሞ እንደገና አልሆነ አካል መጡም መልስም ካልሰጡ እንደገና ደብዳቤ እንጽፋለን። በፓርቲ ማሳሳቢነት ወይም በራሳዎች የሚመሻ ሁሉ አልሆን ካለ ግን እና በተለይ ከቢሮ መዘጋት መዘጋትና ከአባላት መዋከብና መታሰር ጋር የተያዘ ነገር ከሆነ መታሪ ኮሚቴ እናቋቁምና ይህ ኮሚቴ ከፖለቲካ ፓርቲው ጥያቄውን ካቀረበው የፖለቲካ ፓርቲ አንድ ሰው በአመራር ደረጃ ያለ፣ ከገዢው ፓርቲ አንድ ሰው በሚኒስቴር ደረጃ ያለ፣ ለመፍታት ውሳኔ ለመስጠት የሚችል ሰው ማለት ነው። ከኛ እንደዚሁ አንድ ሰው ይደረግና ሄደን አጣርተን ብዙ መፍትሄ አድርገን አምጥተናል በዚህ ጉዳይ ላይ ዞሮ ዞሮ በእኛ በኩል እንዳልኩት ፖለቲካ ፓርቲዎችን የሚንቀሳቀሱበት ምህዳር የማስፋቱን ጉዳይ ማስፋት በቀጥታም በተዘዋዋሪ የሕዝብን መብት ማክበር ነው የሚል እምነት ስላለን የዲሞክራሲ አካሄዱንም ለእድገቱን ያፋጥናል ስለምናምን በዚህ አንጻር ከፍተኛ ስራ ለመስራት ዝግጁ ነው። የመንግስት ምላሽ እናንተ ለምታቀርቧቸው ውስ ያለው እንዴት ያዩታል? እውነት ለመናገር በመንግስት በኩል ቅድም ያልኩህን ኮሚቴዎች አቋቁመን ስንሰራ በቤኒሻንጉልም ላይ አቋቁመናል። አዲስ አበባ ላይ አቋቁመን ሰርተናል። ኦሮሚያ ላይ ሰርና አቋቁመናል። የተለያዩ ሌሎችም ክልሎች ላይ በዝርዝር አሁን ነስኳቸውም አቋቁመናል። በእነኚህ ጊዜዎች ውስጥ ያገኘናቸውን ችግሮች አቅርበን ብዙ ሰው አስፈትተናል። ብዙ የፖለቲካ ፓርቲዎች ጥያቄ ተመልሷል። እንግዲህ ምንድን ነው ይሄ እንደው ያሰባችሁትን ያህል ተፈጽሞላቸዋል ወይ? ከሆነት ላቂያችው አይመስለኝም። እስካሁን ፈልገን ያላገኙ ናቸው። ወይም አጣሪ ኮሚቴው አቋቁመን በአቤቱታቸው መሰረት ለማነጋገር እስረኞች እስር ቤት ድረስ ሲሄድ ትናንት ነበሩ፣ ዛሬ ሌላ ጋር ሄደዋል፣ ወይም አናውቅም። እንደዚህ እንደዚህ አይነት ምላሽ አላጋጠመንም? አይደለም፣ አጋጥሞናል። በጣም ፍራስትሬቲንግ የሆኑ ሁኔታዎች አሉ። ይህንንም ለተወካዮች ምክር ቤት ላልኩ ለቅድሙ ለቋሚ ኮሚቴ በደንብ ያስረዳነው ነገር ነው እና ክትትላችን ምን ቆሟል ማለት አይደለም፣ እያደረግን ነው ያለን። ክርታስ ቤቶችም ሲዘጉ ለማስከፈት ታሰሩ አባላቶችንም መሪዎችንም ለማስፈታት የምናደርገው ጥረት ተሰሚነት አለ። ተሰሚም ያልሆንባቸው ቦታዎች እንዳሉ ግን መረሳት የለም። በተጨማሪም በቅርቡ በፓርቲዎች መካከል ውይይት የሚካሄድበትን መድረክ ብሔራዊ ምርጫ ቦርድ በማመቻቸት በመድብለ ፓርቲ ስርዓቱና የፖለቲካ ምህዳሩ ላይ ምክክር እንዲካሄድ ማድረጉንም አቶ ብሸት ገልጸዋል። መድረኩም ፓርቲዎች ለፖለቲካ ምህዳሩ መሻሻል ሊሰሩ ይገባል ያሏቸውን ጉዳዮች ያነሱበት ነበርም ብለዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢው ዶክተር መብራቱ አለሙም የምርጫ ቦርድ ከቀደሙት የምርጫ ጊዜያት የተሻለ የፖለቲካ ምህዳር እንዲፈጠር አስተዋጽኦ ማበርከቱን አውስተው የመዋቅር ጥንካሬው ግን በዋናው ማዕከል ብቻ የተወሰነ ነው ይላሉ። በፊት ከነበረው ምርጫ ቦርድ ይልቅ በዚህ ቅርብ ጊዜ ብርቱካን በነበረችበት ጊዜ የነበረው የምርጫ ቦርድ አሰራር በተለይ ሴንትራል ሌቭል በፌዴራል ሌቭል ላይ ትልቅ መሻሻሎች የነበሩበት ምርጫ ቦርድም ልክ ለአንድ ተቃዋሚ ፓርቲ እጅግ በጣም ሲታገል የነበረበት ሂደት ነው። ዲሞክራሲ እንዲሰፋ ፓርቲዎች ኢቭን የጠቅላላ ጉባኤ እንኳን ሲከለከሉ መግለጫ በሚዲያ ውላ ምርጫ ቦርድ ይወጣ ይሄ ስተት ነው። መንግስት ትክክል አልሰራም የሚሉ ትልልቅ መግለጫዎችን በምርጫ ቦርድ ሲሰጡ አይተናል። ወደ ታችኛው መዋቅር ደግሞ ስንወርድ እንደምታውቀው የምርጫ ቦርድ የታችኛው መዋቅር እጅግ በጣም የሳሳና ደከም ያለ ስለሆነ ብዙም ጫናዎች አሉት። ወደ ወረዳ፣ ወደ ዞን፣ ወደ ክልል አካባቢ ስኖች ገዥው መንግስት ጫና እጅግ በጣም ከፍተኛ ነው። አንደኛ የምርጫ ቦርድ መዋቅር በክልሎች እና በዞኖች በወረዳዎች በጣም የደከመ ነው። የቦርዱ ምክትል ሰብሳቢ በበኩላቸው አዲሱ የቦርድ አመራር ወደ ኃላፊነት ከመጣበት ጊዜ ጀምሮ ስድስተኛውን ሀገራዊ ምርጫ ጨምሮ ህዝበ ውሳኔዎች በተከታታይ መምጣታቸው የታችኛውን መዋቅር ለማጠናከር የሚሰሩ ስራዎች ላይ ተጽዕኖ መፍጠሩ ይናገራሉ። ገና እንደተሾምን ሲዳማ ህዝበ ውሳኔ መጣ። እሱን ጨርሰን ወደ ውስጥ ጉዳያችን አሁን ወዳልከውም ወደ ሌሎችም ለመግባት ስንል ሀገራዊ ምርጫ መጣ እና ከዛ ደግሞ ትንሽ ቆይቶ የምታውቀው የስድስቱ ልዩ በአሁኑ የስድስቱ ዞኖችና የአምስቱ ልዩ ወረዳዎች የደቡብ ሪፈረንደም ይል በኋላ ደግሞ ያው እንደምታውቀው እንደገና የወላይታ መደገም ነበረበት። በማን በህግ ጥሰት ምክንያት ብዙ የማጭበርበር ተግባር ተፈጽሞበት ስለነበረ፣ ያም ሆኖ ግን የቅርንጫፍ ስበት ህቶችን ለማጠናከር ስራ ተሰርቷል። ስንረከባቸው የነበሩት አይነቶች አይደሉም። ነገር ግን ከፖለቲካ ፓርቲዎቹ የሚሉት ነገርም እውነትነት አለው። በጣም በተጠናከረ መልኩ ደረጃ ላይ ደርሷል አንልም። ነገር ግን አንደኛው አሁን ትልቁ ትኩረታችን ቅርጫር ጽበት ቤቶቹን እና እዛም በታች ያሉ የጽበት ቤት አካሄዶች ካሉ በሚስፈላዊ ቆማ ያንን በከፍተኛ ትኩረት ስራ ለመስራት ሄዳለን። መንግስት የብሔራዊ ምርጫ ቦርድን ነጻነትና ገለልተኝነት ባከበረ መልኩ እየሠራ እንደሆነ የገለጹት የፖለቲካ ፓርቲዎችና የሲቪል ማኅበራት ዘርፍ ኃላፊ ሚኒስትሩ አቶ መለስ አለሙ ከታችኛው መንግሥታዊ መዋቅር ጋር በተያያዘ የፖለቲካ ፓርቲዎች የሚያነሷቸውን ችግሮች እንዲፈቱ በጋራ ምክር ቤቱ በኩል አብረን እየሠራን ነው ይላሉ። በዚህ የጋራ ምክር ቤት ውስጥ በርካታ ጉዳዮች ይነሳሉ፣ ውይይት ይደረግበታል። በዚህ ሂደት ውስጥ ያለው ተቀራርቦ የመስራት ሁኔታ እጅግ እያደገ እየመጣ ያለበት ሁኔታ አለ። ሌላው ደግሞ እንደዚሁ የፖለቲካ ፓርቲዎች የሚሰማቸውን ቅሬታ እንደዚሁ አቅርቦ ውይይት የሚያደርጉበት ተነጋግረው የሚፈቱበት አግባብ ከፈጠዋል። ይሄ ተቋማዊ በሆነ መንገድ አንዱ የፖለቲካ ምህዳሩን በተመለከተ የተፈጠረ የሚችል ሁኔታ በየክልሉም በየደረጃው እንደዚሁ የገዢው ፓርቲ በተለይ ብልጽግና ፓርቲ አንድኛው የገዢ ፓርቲ ሚናውን መወጣቱ ብቻ ሳይሆን ለዘላቂው የዲሞክራሲ ስርዓት ግንባታ የበኩሉን ድርሻ መወጣት ያለበት ፓርቲ መሆኑን በተግባር ከማረጋገጥ ተልዕኮ ጋር ተያይዞ በየደረጃው የጋራ ምክር ቤቶች ተደራይተው ተቀናይተው በየክልሉ ካሉት የምርጫ አስፈጻሚ አካላት ጋራ ተቀናይተው በተለይ የፖለቲካ ፓርቲዎችን የሚያጋጥማቸውን ችግር መፍታት ብቻ ሳይሆን አስቻይ ሁኔታ ከመፍጠር አንጻር በርካታ ለውጦች መምጣታቸውን ነው በእኛ በኩል የምንገነዘበው። ይሄ ደግሞ መሬት ላይ ያለ እውነታ ነው። ስድስተኛውን ሀገራዊ ምርጫ ተከትሎ ብልጽግና ፓርቲ ለተወሰኑ የፖለቲካ ፓርቲ አመራሮች የፌዴራልና የክልል መዋቅሮችን ስልጣን ማጋራቱ ይታወሳል። ይህ ጥሩ ጅምር ነው የሚሉት የጋራ ምክር ቤቱ ሰብሳቢ ዶክተር መብራቱ አለሙ ነገር ግን ገዢው ፓርቲ ተፎካካሪዎቹን ለማዳከም ተጠቅሞበታል ሲሉ ይወቅሳሉ። እሱ ጥሩ ጅማሮ ነው ተብሎ ሊወሰድ ይችላል። ነገር ግን ይህን ማድረጉ ብቻ ግን የዲሞክራሲ ምህዳሩን ሊያሳድግ አልቻለም። በአንዳንድ ፓርቲዎች ስናይም፣ እንዲሁም ፓርቲዎችን የመሰንጠቅ ለሁለት የመክፈል ሊያዳክም ችሏል። ይሄ የተወሰኑ ፓርቲዎች ስልጣን መጋራታቸው በራሱ በፓርቲ አባላትና አመራሮች መካከል ጥርጣሬ እንዲፈጥር ያደረገበት ሂደት አለ። ትመልስ አንድ ጥያቄ ልጠይቀውት። ስልጣን ማጋረቱ በብልጽግና በኢትዮጵያ አዲስ ታሪክ ጅማሮ ቢሆንም ስልጣን የሰጣቸውን ፓርቲዎች ግን ለመሰንጠቅ ተጠቅሞበታል እና ለማዳከም ተጠቅሞበታል የሚል ስሞታ ይሰማል። በተለይ አሁን የዜማ በቅርቡ ያለበት ሁኔታ ይታወቃል። አብን፣ ኦነግ እነዚህ ስልጣኒት በተለያየ በፌዴራልም በክልልም ስልጣን የተቀበሉ ፓርቲዎች ለሁለት የመሰንጠቅ የመከፋፈል ሁኔታዎች ታይተዋል። ስለዚህ ብልጽግና ስልጣን ማጋራትን ፓርቲዎችን ለማዳከምና ለመከፋፈል ተጠቅሞበታል በሚል ቅሬታ ይቀርብባቸዋል። የፓርቲዎችን ቁመናና የውስጥ ጥንካሬያቸውን መነሻ በማድረግ የብልጽግናን ፓርቲ የዲሞክራሲ ቃልና ኮሚትሜንት በዚያ ደረጃ መውሰድ፣ አይ ቲንክ ለደፋር የሆነ የዲሞክራሲ እርምጃ መውሰድ ከአንዱ ከሊደርሽፕ የሚነሳ ነው። ስለዚህ ሊደርሽፑ ከረጅ ካረጅ ሆኖ በኢትዮጵያ ባህል፣ በዲሞክራሲ ባህል ባልተለመደ መንገድ ይህን አይነት እርምጃ ሲወስድ ይህንን ደግፎ እንዲበረታታ ማድረግ በጣም ጠቃሚ ይመስለኛል፣ ግን ከዛ ያለፈ ገና ከመነሻው እነዚህን የፖለቲካ ፓርቲዎችን ለማዳከም ስልጣን ወደ ማካፈል የሚሄድበት ምንም ምክንያት በዚያን ወቅት አልነበረም። ምክንያቱም የሕዝብ ተቀባይነቱ ከፍተኛ ነው የነበረው እንደዚሁም ደግሞ በምርጫ የተገኘው ድምፅ ውጤቱ እንደሚታወቀው ነው። ስለዚህ በዚህ አይነት ሁኔታ ውስጥ የስልጣን የያዘ ፓርቲ እንደውም ብዙ ፓርቲዎች በባህሪያቸው ከምርጫ በኋላ የሚያሳዩት አይነት ባህሪ አልነበረም። ስለዚህ ያ ወቅት እንደዚህ አይነት እርምጃ ሲወሰድ የበለጠ የፓርቲ ለዲሞክራሲ ባህል የቆረጠ ፓርቲ ነው የሚለውን ከለውጡ እሳቤ ጋር አሳስሮ ለሚመልሱት ኃይሎች ትምህርት የሚወሰድበት ነው። ግን ደግሞ ቅድም አንተ እንደምታነሳው የፖለቲካ ፓርቲዎቹን ውስጣዊ ሁኔታቸውን ደግሞ መነሻ አድርጎ ለማዳከም ነው የሚለው ጉዳይ ከዚህ ጋር አብሮ አይሄድም። ባይሆን መጠየቅ ያለበት የፖለቲካ ፓርቲዎቹ በዚህ ምክንያት ተዳክሟል ወይስ ምን ሆኗል የሚለውን ጉዳይ ከራሳቸው ከፖለቲካ ፓርቲዎቹ መስማት እና ከሆነም ደግሞ የውስጥ ጥንካሬያቸውን የውስጥ ጉዳያቸውን። ስለዚህ ብልጽግና በዚህ መንገድ የሚያተርፈው ምንም አይነት ሀሳብ ከመነሻውም አልነበረውም፣ አሁንም አይኖርም። ወደፊትም ብልጽግና የፖለቲካ ፓርቲዎች ተጠናክረው እንዲወጡ ተጠናክረው በተለይም ሀገሪቱን በሚወክሉ የኢትዮጵያን ጥንካሬ የኢትዮጵያን ልዕልና ከፍ ሊያደርጉ የሚችሉ አጀንዳዎች ላይ ከፍ ብለው ኢትዮጵያን በእውነት ማጽናት የሚችሉ ማሻገር የሚችሉ የፖለቲካ ፓርቲዎች ተፈጥሮ ማየት ከነሱ ጋራ በትብብርና በፉክር ለመስራት የቆረጠ ፓርቲ ነው። ስለዚህ በፉክርና በትብብር ለመስራት ቆርጠን እንደገና ተመልሰን እነሱን የምናዳክምበት መነሻም ዓላማም የሌለን መሆኑን በዚሁ አጋጣሚ እንድታወቅ እፈልጋለሁ። በኢትዮጵያ አካባቢ ምርጫ ከተካሄደ አስር ዓመት እንዳለፈው የሚጠቅሱት ዶክተር መብራቱም ይህም ህዝቡ ባለመረጠው የታታይ መዋቅር እንዲመራ በማድረግ አሁን ከብዶበት ለሚታየው የመልካም አስተዳደር ችግር ዳርጎታል ይላሉ። የአካባቢ ምርጫ ሳይደረግ አሁን አስር ዓመት አልፎታል። የወረዳ አመራር፣ የዞን አመራር በሙሉ በህዝብ ያልተመረጠ አመራር ነው። አሁን ህዝቡን በመልካም አስተዳደር እጦት እያስቸገረ ያለ ዲሞክራሲ እንዲያብብ ከተፈለገ ምርጫዎች በወቅቱና በአግባቡ መካሄድ መቻል አለባቸው። ህገ መንግስቱም እስኪሻሻል ድረስ ያለው ህገ መንግስት ተግባራዊ መሆን መቻል አለበት። መንግስት ራሱ ማክበር መቻል አለበት። ምርጫ ያልተደረገባቸው ክልሎች አሉ። ለምሳሌ እንደ ቤንሻንጉል ጉሙዝ ያሉ ክልሎች ብንወስድ ያለ ምርጫ አሁንም መንግስቱ ነው የቀጠለበት ሂደት አለ። ምርጫ አልተካሄደም በብዙ ቦታዎች ሶ አሸነፍኩ የሚል የሚያስችል ወንበር አላገኝም ብልጽግና። በእነዚህ ክልሎች ግን አሁንም መንግስቱ የቀጠለበት ሂደት አለ እና የህግ የበላይነት መስፈን አለበት። ሚኒስትሩ አቶ መለስ አለሙ አካባቢ ምርጫዎች በወቅቱ ሊካሄዱ ያልቻሉት አገሪቱ ከነበረችበት ሁኔታ አንጻር እንደነበረ ያስታውሳሉ። አሁን ግን አስቻይ ሁኔታ እንዳላቸው በታመኑ አካባቢዎች ምርጫ ቦርድ በሚወስነው መሰረት ለማካሄድ ፓርቲያቸውና መንግስት ዝግጁ እንደሆነ አመልክተዋል። የምርጫ ቦርድ ምርጫ ለማካሄድ ምቹ ሁኔታ ተፈጥሯል ብሎ በሚያወጣው መርሃ ግብር መሰረት ፓርቲያችን እና መንግስት ዝግጁ መሆናቸውን በዚሁ አጋጣሚም ማረጋገጥ ፈልጋለሁ። ይህም በተመለከተ ቀደም ስል መንግስት ሁሉን ነገር አድራጊ ፈጣሪ የሚሆንበት ስራ አሳውን እየገነባን ያለ ነው። ተቋማት የሚመሩት በመርህ የሚመራ በተቋም የሚመራ የሀገር ግንባታ ነው እየተከተለ ያለውና ስለዚህ አንዱ ለውጡ እነዚህን የምርጫ ስራዎችን በተመለከተ ይሄንን ስራ የሚመራ ተቋም አለ። ይህ ተቋም ሁኔታዎችን አይ እንደሚያወጣው ፕሮግራም መሰረት ለመዘጋጀት ፓርቲው ከዛሬ አንድ ዓመት በፊት ሁሉ በራሱ የራሱን ዝግጅት እያደረገ አሁንም የራሱን ዝግጅት እያደረገ ብሔራዊ ምርጫ ቦርድ በበኩሉ የአካባቢ እና የማሟያ ምርጫን በሚቀጥሉ ዓመት ለማካሄድ እየሰራ መሆኑን ለአሜሪካ ድምፅ አስታውቋል። የአካባቢ ምርጫንን ምርጫ ምርጫም ያልከውንም የማሟያ ምርጫ ያልከውንም በሙሉ በአንድ ዓመት እንጨርሰው አንጨርሰውም፣ በሁለት ሺ አስራ ስድስት አመተ ምህረት እንሰራዋለን ብለን እቅድ ይዘን በጀትም ለተወካዮች ምክር ቤት አቅርበናል። የዘረዘርኳቸው የምርጫ አይነቶች በሙሉ ገንዘብ ያስፈልጋቸዋል። ስለዚህ ምን ያህል ለእያንዳንዱ እንደሚያስፈልግ አቅርበናል። በተወካዮች ምክር ቤት ሲፈቀድ ከዛ በኋላ አሁን የዘረዘርናቸውን የምርጫ አይነቶች እንዴት እንደምናካም ናቸው ደግሞ ያኔ በወቅቱ የምንነጋገረው ይሆናል። ነገር ግን በእኛ በኩል ለሚቀጥለው አመት የምንችለውን ያህል ለመስራት በእቅዳችን ውስጥ አድርገን የተወካዮች ምክር ቤት በጀት ለማስፈቀድ አቅርበናል። እንደ ብሔራዊ ምርጫ ቦርድ መረጃ መሰረት በአሁኑ ወቅት ስልሳ ሁለት ክልላዊና አገራዊ ፖለቲካ ፓርቲዎች ተመዝግበው በኢትዮጵያ ፖለቲካ ውስጥ እየተሳተፉ ይገኛል። ለአሜሪካ ድምፅ አስማማዬ ነው ከዋሽንግተን ዲሲ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የቀዳሚ ምሽት ሐምሌ 1215 ዓ ም መሰናዷችን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ተከታዩ መሰናዷችን የሙዚቃ ቃና ነው። እንግዲህ ወልዴ ይጠብቃችኋል። ጤና ይስጥልኝ። እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያችን የማመሸው እንግዳ ወሌ ነኝ። Out of the tree of life, I just picked me a plum በአሜሪካ ቆየት ባሉ ሀገርኛ ዘፈኖች የሚታወቀው ቶኒ ቤኔት ኒውዮርክ በሚገኘው መኖሪያ ቤቱ እንዳለ በ96 ዓመቱ ትናንት አርብ ከዚህ ዓለም በሞት ተለይቷል። ለበርካታ አስርት ዓመታት ለሙዚቃው ዓለም አስተዋጽኦ ያደረገው ቶኒ ቤኔት አዲስ የሙዚቃ ደረጃን ለመፍጠር ተሰጥኦ የነበረው አቀንቃይ ነው። በሕይወቱ ማድረግ የሚመኘው ለጊዜው ብቻ ከፍተኛ ተሰሚነት ያለው ዘፈን ማውጣት ሳይሆን ሰርክ አዲስ የሆነ ተደማጭ ዜማ መሥራት እንደሆነ ቶኒ ቤኔት በተደጋጋሚ ሲገልጽ ተሰምቷል። Is yet to come, and babe, won't it be fine? The best is yet to come. Come the day all mine. Oh, oh. from the tree of life, I just picked me up plum. የቶኒ ቤኔት ዘመን አቀንቃኝ የነበረው ፍራንክ ሲናትራ በአንድ ወቅት ለላይፍ መጽሔት በሰጠው አስተያየት ቶኒ ቤኔት በሙዚቃው ዓለም ምርጥ ዘፋኝ እንደሆነ መስክረውለታል። ቶኒ ቤኔት በምን ምክንያት እንደሞተ ባይታወቅም ከሰባት ዓመታት በፊት በአልዛይመር ወይም የመርሳት በሽታ እንደተያዘ ተነግሮ ነበር። በሚቀጥለው ሳምንት የሙዚቃ ቃና ዝግጅት በቶኒ ቤኔት ሕይወትና ሥራዎች ላይ የሚያተኩር ዝግጅት ይኖረናል። የሙዚቃ ቃና ይቀጥላሉ። ሃሌሉያ ተክለ ጻድቅ ነች። ከጃኖ የሙዚቃ ባንድ ጋር ዜማው ሸግዬ ይሰኛል። ገባ ካይኔ ምን ላርግኔ እያለች ነው። ሃሌሉያ ትክክለ ጻድቅ ነበረች ከጃኖ የሙዚቃ ባንድ ጋር ሸግዬ ብለው ከጠሩት ዜማ ጋር ቴክድ ኢዚ ይሰኛል። ቆየት ያለ ዘፈን ነው። አሜሪካዊ የሮክ ባንድ በኢግልስ በርካታ ተወዳጅ ዘፈኖች አሉት። ቴክድ ኢዚ ግሌን ፍሬይ በመሪ ዘፋኝነት የተሳተፈበት የምናደምጠው በአውሮፓን አቆጣጠር 2013 እንደገና ሪማስተር ያደረጉትን ነው። ቴክ ኢት ኢዚ ቴክ ቴክድ ኢዚ በኢግልስ በግለን ፍሬይ መሪነት የተጫወቱት ነው። ፍቅርን ፍለጋ ላይ ነው ግን ደግሞ ራሱን ተረጋጋ እያለ ነው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናገዳችሁ እንግዳ ወሌ ነኝ። ቅር አኩኩሉ በየውም መኮንን አንቺ ሴት አትሳሳቺ መኖር ይችላለሁ ካላንቺ ኢዮብ መኮንን ነበር ከፍቅር አኩኩሉ ዜማው ጋር። የሙዚቃ ቃና ይቀጥላል። አሮውስ በተሰኘው የእንግሊዝ ሮክ ባንድ መጀመሪያ በ1970ዎቹ የተለቀቀው አይ ላቭ ሮክ ይበልጥ የተደመጠው ግን ጆን ጄት እንደ ብላክሄርትስ በተባለው አሜሪካዊ ሮክ ባንድ በጆን ጄት ዘፋኝነት በ1980ዎቹ እንደገና ተሰርቶ ሲለቀቅ ነው ጆን ጄት አሮ ስለ ሴት የተጫወቱትን ዘፈን ለወጥ አድርጋ ለወንድ አድርጋ ተጫውተዋለች አሁን በኢትዮጵያ በብዛት እየተለመደ እንደመጣው ማለት ነው በሙዚቃ ማጫወቻ ጆክ ቦክስ አጠገብ የሚወደውን ሙዚቃ እያጫወተ ያለው ወጣት ብዙም ሳይፈጅ ከእኔ ጋር እንደሚሆን መናገር ይችላለሁ እያለች ነበር። ጃውን ጄት የወንዱን ዘፈን ወስዳ ለወጥ አድርጋ በመጫወቷ ሴቶችን የማብቃትና ኃይላቸውን የማሳያ ሕዝባዊ ዜማ ተደርጎ ተወስዷል። ዘፈኑን እንደ ብሪትኒ ስፒርስ፣ ኤሌገንስ በቅርቡ ደግሞ ማይሊ ሳይረስ ከዶሊ ፓርትን ጋር በመሆን ተጫውተውታል። እንቀጥላለን። አዲስ ሙዚቃ ጀባ ለበላችሁ። አቀንቃኙ እዮዮ ይባላል። ግጥሙም የሱ ነው። ዜማውን ደግሞ ከቻፒ ጋር እንደሠራው በተለቀቀው ቪዲዮ ላይ ተመልክተዋል። እቺ ቀበጥ እየዘፈኑ ነው። እሷ ትያዝ አትጨበጥ፣ እግሯ የማያርፍ አትቀመጥ Yeah, yo yo addizy mano, n'hadachut Everybody wants to rule the world, then the zoo a pop rock band Tears of Fears. በ1985 የተለቀቀ ዘፈን ነው። ሰዎችን ለቁጥጥርና ለሥልጣን ያላቸውን ያልተገደበ ፍላጎት ይጠርካል። አንዳንድ የሙዚቃ ተንታኞች የሰማንያዎቹ ምርጥ ሲሉ ሰይመውታል። ለዛሬው የሙዚቃ ጋና የመጨረሻ ምርጫ ነው። ለሳምንት ቀጠሮ የዘነን ለያይ ሰላም በ በእንግዱ ወልዴ የሙዚቃ ቃና ምርጫ እንዳማረ ተስፋ እናደርጋለን። ለምሽቱ ያሰናዳናቸውን ዝግጅቶች እዚህ ላይ አጠናቀቅን። ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች። በሁሉም ስፍራ ካሉ መላ ባልደረቦቻችን ስም የሚሰናበታችሁ የምሽቱ አስተናጋጅ ኤደን ገረመው ከዋና አዘጋጇ ጽዮን ግርማ ጋር በመሆን ነው። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ሰላም ጤና ስጥልን። ደህና አደሩ።